አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቃ ያቀርባል። ኢትዮጵያ በአየር ትራፊክ መተላለፊያ ማዕከልነት ዱባይን አልፋ መሄዷ ተነገረ። በመጪው መስከረም ወር ደግሞ ሳተላይት እንደምታመጥ ተገለጸ። በኢትዮጵያ የህዝብ ቆጠራ እንደሚደረግ ታወቀ። በአፍሪካ ህብረት የወሲብ ማዋከብና ሙስና እንዳለ ተዘገበ። አፍሪቃ ውስጥ ሩሲያና ቻይና አሜሪካን እየተኩናቸው ተባለ። የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ኢትዮጵያ ወደ አፍሪካ አገሮች የሚጓዙ ተሳፋሪዎችን መተላለፊያ መስመር በመሆን ዱባይን አልፋ መሄዷን ይህ ደግሞ የኢትዮጵያ አየር መንገድ የመስፋፋት ጥረት ስኬት ማግኘቱን እንደሚያሳይ ሮይተርስ የዜና አገልግሎት ዘግቧል። ፎርወርድ ኪስ የተባሉ የጉዞ ጉዳይ አማካሪ ተቋም ባለፈው ረቡን በገለጸው መሰረት በአዲስ አበባ አውሮፕላን ማረፊያ በኩል ከሳራ በመለስ ወዳሉት ሀገሮች የሚተላለፉት የተሳፋሪዎች ብዛት በቀጣይነት ለአምስት ዓመታት ያህል እየጨመረ ሄዷል። በያዝነው ዓመት ታዲያ ዱባይን በልጧል። ዱባይ ወደ ክልሉ በሚተላለፉ የረዥም ጉዞ ተሳፋሪዎች ማዕከልነት ከዓለም ከፍተኛ ብዛት ያለው ዝውውር ካለባቸው የዓለም አውሮፕላን ማረፊያዎች አንዱ ነው። በቀን 17 ሚሊዮን በረራዎችን የሚመዘግበው የበረራ ምዝገባ ስርዓት እንደሚያሳየው ከሰሃራ በመለስ ወዳሉት የአፍሪቃ ሀገሮች በአዲስ አበባ በኩል የሚያልፈው መንገደኛ ብዛት እንደ አውሮፓ አቆጣጠር ከ2013 እስከ 2017 ዓ ም በነበረው ጊዜ በአራት ዓመታት ውስጥ ማለት ነው በ85 ከመቶ ከፍ ብሏል። በዚያኑ ጊዜያት ውስጥ በዱባይ በኩል የሚተላለፈው ተሳፋሪ ብዛት የጨመረው ግን በ31 ከመቶ መሆኑን ሮይተርስ የዜና አገልግሎት ላይ የወጣው ዘገባ ጠቅሷል። በያዝነው ዓመት አዲስ አበባ ያሳየው እድገት 18 ከመቶ ሲሆን ዱባይ ግን ሦስት ከመቶ መሆኑን ዘገባው ጠቅሷል። ከኤርትራ ጋር የሰላም ስምምነት ከተደረገ ወዲህ የኢትዮጵያ አየር መንገድ ካለፈ ሐምሌ ወር አንስቶ በረራ ቀጥሏል። በያዝነው ወር ደግሞ ለአራት አስርተ ዓመታት ያህል ተቋርጦ የቆየውን ወደ ሶማሊያ በረራ መጀመሩን ሮይተርስ የዜና አገልግሎት ጠቁሟል። ዩናይትድ ስቴትስ የሚገኝ ኤምኤስኤን ኒውስ የተባለው ቴሌቪዥን ጣቢያ ድረገጽ በዘገበው መሠረት ደግሞ ኢትዮጵያ በመጪው ጥር ወር በሚገባው የአውሮፓውያን አዲስ ዓመት ውስጥ በቻይና እርዳታ የመጀመሪያውን ሳተላይት ወደ ጠፈር የመላክ እቅድ እንዳላት አስታውቃለች። ሳተላይቱ በመጪው ዓመት መስከረም ወር ላይ ከቻይና ይመጥቃል ተብሎ እንደሚጠበቅ አዲስ አበባ ዩኒቨርሲቲ የሚገኘው የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ተቋም ማስታወቁን የኤምኤስኤን ኒውስ ዘገባ ጠቅሷል። ተቋሙ ሳተላይት የማምጠቅ እቅድ እንዳለው ያስታወቀው የኢትዮጵያ የሚኒስትሮች ምክር ቤት የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ተቋም መመስረትን ከሁለት ዓመታት በፊት ባጸደቀበት ወቅት መሆኑን የኤምኤስኤን ኒውስ ድረገጽ አውስቷል። ዓለምን የምንዳስሰው ለሕዝባችን ጥቅም ነው በሚል መሪ ቃል የጠፈር ምርምሩን ስራ የሚያካሄደው የኢትዮጵያ የጠፈር ሳይንስና የቴክኖሎጂ ተቋም ጠፈር ላይ ሆኖ ምድርን የሚዳስሰው ሳተላይት የሚያመጥቀው የሀገሪቱን የአየር ቁጥጥር ብቃት ለማዳበር መሆኑን ዘገባው ጠቁሟል። እስካሁን ባለው ጊዜ በታወቀው መሰረት ሳተላይቱን የመቀየስና የማዳበር ሥራ የሚያከናውነው በ8 ነጥብ ሚሊዮን ዶላር ሲሆን 6 ሚሊዮኑን የምታቀርበው ቻይና እንደሆነች ሳተላይት ማምጠቁን አስመልክቶ ግን የኢትዮጵያና የቻይና ትብብር ምን መልክ እንዳለው አለመገለጹን ኤም ኤስ ኤን ኒውስ ቴሌቪዥን ጣቢያ ድረ ገጽ አስነብቧል። ብሉምበርግ የዜና አገልግሎት በበኩሉ ኢትዮጵያ ከአስርት ዓመት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ የሕዝብ ብዛት ቆጠራ እንደምታደርግ ዘግቧል። የሕዝብ ቆጠራው አማካሪ ካውንስል ሀያ ሰዎችን ያካትታል። ከእነሱ መካከል ዘጠኝ ሚኒስትሮችና የምክር ቤት አፈ ጉባኤ እንደሚገኙባቸው የአገሪቱ የዜና አገልግሎት መዘገቡን የብሉምበርግ የዜና አገልግሎት ጠቅሷል። የሕዝብ ቆጠራ የሚጀመርበትን ጊዜ የዜና አገልግሎት አልገለጽም። የመጨረሻው የሕዝብ ቆጠራ የተካሄደው ከ አስራ አንድ ዓመታት በፊት መሆኑንና የአገሪቱ ህገ መንግሥት በየአስር አመታቱ ዓመታቱ የሕዝብ ቆጠራ እንዲደረግ እንደሚደነግግ የብሉምበርግ የዜና አገልግሎት አስነብቧል። ዋሽንግተን ፖስት ጋዜጣ ላይ የወጣ የአሶሽትድ ፕሬስ ዘገባ እንደሚለው በአፍሪካ ህብረት ሴቶችን ለወሲብ መጠቀሚያ ማድረግ የተስፋፋ መሆኑን በህብረቱ ውስጥ የተደረገ ምርመራ አሳይቷል። በተለይም ይበልጥ ሰለባ የሚሆኑት ለአጭር ጊዜ ስራ የሚመደቡት ወጣት በጎ ፈቃደኞች ሲሆኑ በህብረቱ መስሪያ ቤት ለመቀጠር ከፈለጉ የወሲብ አገልግሎት እንዲሰጡ እንደሚጠበቅባቸው የተካሄደው ምርመራ ማሳየቱን ዘገባው ጠቅሷል። የምርመራውን ዘገባ መሠረት በማድረግም የአህጉሩ ህብረት በወሲብ መዋከብን አስመልክቶ ፖሊሲ እንደሚያወጣ ባለፈው ሐሙስ ባወጣው መግለጫ አስታውቋል። ጉዳዩን በሚመለከት ፖሊሲ ባለመኖሩ ነው ሰዎች ስለሚደርስባቸው የወሲብ ወከባ ከመናገር የሚቆጠቡት፣ ሲልም መግለጫው አክለዋል። የአፍሪካ ህብረት በያዝነው ዓመት ምርመራ እንዲካሄድ የወሰነው ወደ ሰባ የሚጠጉ እንስት ሠራተኞች ምሬት ካሰሙ በኋላ መሆኑን የአሶሽየትድ ፕሬስ ዘገባ አውስቷል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፈኪ መሐመድ እንዲህ አይነቱ ባሕሪ በምንም አይነት አንቀበልም ማለታቸውን ዘገባው ጠቅሷል። ከሰማንያ በላይ ከሆኑ የአፍሪቃ ህብረት ሠራተኞች ጋር የተደረገው ቃለ መጠይቅ ጾታዊ ማዋከብ ያለ መሆኑን ከሞላ ጎደል ሙሉ በሙሉ መረጋገጡን ዘገባው ጠቁሟል። የአፍሪካ ህብረት ሠራተኞች በተጨማሪም በድርጅቱ ሙስናና በዘመድ የመቅጠር ተግባር መኖሩን፣ ወንዶቹም ሆኑ ሴቶች አለቆቻቸው አግባብ የጎደለው ጫና እንደሚያደርጉባቸው መግለጻቸውን ዘገባው አክሏል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው የአሶሺየትድ ፕሬስ ዘገባ ገልጿል። የኒውስዊክ መጽሔት ድረ-ገጽ ዩናይትድ ስቴትስ አብይ ቦታ የምትሰጠው ሁለት ዋናዎቹ ተቀናቃኞቿን መቋቋም በመሆኑ ከአንዳንድ የአፍሪካ ሀገሮች ወታደሮቿን እንደምታስወጣ ባስታወቀችበት በአሁኑ ወቅት ሩሲያና ቻይና አፍሪቃ ውስጥ ወታደራዊ ህልውናቸውን እየጨመሩ ናቸው ይላል። በማዕከላዊ አፍሪቃ ሪፑብሊክ በመንግሥት ኃይሎችና በተቀናቃኝ አማጽያን መካከል ግጭት በተፋፋመበት በአሁኑ ወቅት ሩሲያ ወታደሮቿንና በግጭቱ ምክንያት ለተጎዱት ሰብአዊ ረድኤት በማቅረብ በኩል ከበፊቱ የበለጠ ሚና እየተጫወተች መሆኗን የኒውስዊክ መጽሔት ድረ ገጽ ጠቁሟል። ዩናይትድ ስቴትስና የምዕራቡ ዓለም አጋሮቿ ግን የሩሲያን ጥረት በጥርጣሬ ዓይን እንደሚያዩ ድረገጹ አውስቷል። የሩሲያ በማዕከላዊ አፍሪካ ሪፑብሊክ መግባትን በሚመለከት ፈረንሳይ በተባበሩ መንግስታት ድርጅት ነቀፌታ ባቀረበችበት ወቅት የሩሲያ የውጭ ጉዳይ ሚኒስቴር አንዳንድ አገሮች የሩሲያ በማዕከላዊ አፍሪካ ሪፐብሊክ መግባት ያስቀናቸው ይመስላል የሚል ምላሽ መስጠቱን የሩሲያ መንግሥት የዜና አገልግሎት ታስ መዘገቡን የኒውስ ዊክ ድረ ገጽ ጠቅሷል። በዛኑ ቀን ካስፈለገ ለማዕከላዊ አፍሪካ ሪፐብሊክ ተጨማሪ ወታደራዊ ረዴት ሊቀርብ ይችላል ሲሉ በሩሲያው የውጭ ጉዳይ ሚኒስትር የመካከለኛው ምስራቅና የአፍሪካ ክፍል ረዳት ሚኒስትር ሚሃይል ባግዳኖቭ ለጋዜጠኞች መናገራቸውን የኒውስዊክ መጽሔት ድረገጽ ጠቅሷል። ሩሲያ በማዕከላዊ አፍሪቃ ሪፑብሊክ 175 ወታደሮችና ሲቪል አማካሪዎችን መድባለች። በተፈጥሮ ሀብት የታደለችው ማዕከላዊ አፍሪቃ ሪፑብሊክ በድህነት ከሚታወቁት 26 የአፍሪቃ ሀገሮች መሃል ትፈረጃለች። በዓለም ደረጃ አሸባሪነትን ለመዋጋት በታቀደው መሠረት ዩናይትድ ስቴትስም በሀገሪቱ ወታደሮች መድባለች። በአፍሪቃ ያሉት የዩናይትድ ስቴትስ ወታደሮች ሶማሊያ ውስጥ አልሸባብን ከመሳሰሉት ጽንፈኛ እስላማዊ ቡድኖች ጋር ከመዋጋት አንስቶ በአህጉሪቱ ዙሪያ እስከ ማሰልጠንና አማካሪነት ሚና ድረስ እንደሚሄድ የኒውስዊክ ድረገጽ ጠቅሷል። የፕሬዚደንት ዶናልድ ትራምፕ አስተዳደር የሩሲያና የቻይና ወታደራዊ ኃይሎች እያየሉ መሄድ እያሳሰበው በመሆኑ ግን ከዋናዎቹ ኃይሎች ሊኖር ለሚችለው ፍጥጫ ለመዘጋጀት ሲል የዩናይትድ ስቴትስ ወታደራዊ ፖሊሲን በአዲስ መልክ ለማጤን መወሰኑን ዘገባው አውስቷል። የዩናይትድ ስቴትስ መከላከያ ሚኒስቴር በዩናይትድ ስቴትስ የአፍሪካ ኮማንድ ወይም እዝ ይሰሩ የነበሩትን አሸባሪነትን በመዋጋት ተግባር ተሰማርቶ የነበሩትን በብሔራዊ መከላከያ ስትራቴጂ መሠረት ቅድሚያ በሚሰጣቸው ተግባሮች እንዲሰማሩ እንደሚደረግ ባለፈው ሐሙስ ያስታወቀውም ይህን መሠረት በማድረግ ነበር ይላል ድረገጹ። በአፍሪካ ኮማንድ እዝ ከተሰማሩት ሰባት ሺህ ሁለት መቶ ወታደራዊ ኃይሎች የሚቀነሱ ከአስር ከመቶ ያነሱ እንደሚሆን መከላከያው ሚኒስቴር ገልጿል። ከነሱም አብዛኛዎቹ ጅቡቲ ውስጥ የተመደቡ ናቸው። ዩናይትድ ስቴትስና ቻይናም የምትገኝባቸው በርካታ ሌሎች አገሮችም ጅቡቲ ውስጥ ወታደራዊ ሰፈሮች አሏቸው።